በአማራ ክልል ግጭት መቀስቀሱን ተከትሎ በክልሉ የተቋረጠውን የኢንተርኔት አገልግሎት ዳግም ለማስጀመር ከሚመለከታቸው አካላት ጋር እየተነጋገረ መሆኑን ኢትዮ ቴሌኮም አስታወቀ። የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ረቡዕ የ2016 ዓ ም የስራ አፈጻጸም ሪፖርት ሲያቀርቡ በሰጡት ማብራሪያ በክልሉ የኢንተርኔት አገልግሎት በመቋረጡ ደንበኞች ለሚያነሱት ቅሬታ ትኩረት እንሰጣለን ብለዋል። በበጀቱ ዓመት ከውጭ ምንዛሬ እጥረት፣ ከግጭትና ከኤሌክትሪክ ኃይል መቆራረጥ ጋር የተያያዙ ችግሮች ተቋሙን ቢፈትኑትም የገቢ ዕቅዱ ግን መሳካቱን ዋና ስራ አስፈጻሚዋ አክለው ገልጸዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል። በተጠናቀቀው የበጀት ዓመት በተለያዩ የሀገሪቱ አካባቢዎች የታዩት ግጭቶች እንቅስቃሴውን ከተገዳደሩት ችግሮች መካከል እንደነበሩ የገለጸው ኢትዮ ቴሌኮም ከግጭቶቹ ጋር በተያያዘ በአማራ ክልል ረዘም ላለ ጊዜ የተቋረጠውን የኢንተርኔት አገልግሎት ዳግም ለማስጀመር ከሚመለከታቸው የመንግስት አካላት ጋር እየተወያየበት እንደሆነ የተቋሙ ዋና ስራ አስፈፃሚ ፍሬህይወት ታምሩ አስታውቀዋል። ኮንፍሊክት ጋር ተያይዞ ኢንተርኔት የተቋረጠባቸው በተለይም ደግሞ የአማራ ክልል ጋር ተያይዞ ላነሳችሁ ጥያቄ በዘለቄታዊ ለመፈታት ምን ተስፋ አለው ላላችሁን በዚህ አጋጣሚ የምነግራችሁ ኦልሬዲ የኢንተርፕራይዝ ተቋማትና አንዳንድ በተለይ ኢኮኖሚውን ለማሳለጥ የሚያስፈልጉ ተቋማትን እየከፈትነን ያለ ነው። ስለዚህ በቅርቡም ከብዙ ከሚመለከታቸው ባለድርሻ አካላት ጋር ባለድርሻ ስንል ለዚህ ጉዳይ የሚመለከታቸው ማለት ነው። ከኢንተርኔቱ መዘጋት ጋር የሚመለከተው ተቋምና ከአማራ ክልልም ጋር ብዙ እየተነጋገርነን ያለ ነው። እየተከፈቱም ያሉ የኢንተርፕራይዝ ኮኔክሽኖች አሉ። በርካታ የመንግስትም መንግስታዊ ያልሆኑ ማለት ነው። በቀጣይ ከዚህ በተሻለ ለሁሉም ለማስ ደንበኛው ኢንተርኔቱ እንደሚከፈት ነው ተስፋ የምናደርገው። ይህን እየተከታተልን ነው የምንገኘው ያለ ነው ዋና ስራ አስፈጻሚዋ ዛሬ ረቡዕ ሐምሌ 3 ቀን 2016 ዓ የተቋማቸውን የ2016 በጀት ዓመት የሥራ አፈጻጸም አስመልክተው በሰጡት ማብራሪያ በዓመቱ ለሥራ አመቺ የነበሩ ሁኔታዎች የመኖራቸውን ያህል ግጭቶችን ጨምሮ እንቅፋት የሆኑ ችግሮችም እንደነበሩ አመልክተዋል። በአማራ ክልል የተቋረጠው የኢንተርኔት አገልግሎት የተለያዩ እንቅስቃሴዎችን ማስተጓጎሉን የብዙዎች የገቢ ምንጭ እንዲቋረጥ ማድረጉንና ለመረጃ ፍሰትም እንቅፋት መፍጠሩን የአሜሪካ ድምጽ ቀደም ሲል የነዋሪዎችንና የባለሙያዎችን አስተያየት በማካተት ዘገባዎችን መስራቱ ይታወሳል። ዋና ስራ አስፈጻሚዋ ፍሬህይወት ታምሩም በክልሉ የኢንተርኔት አገልግሎት መቋረጥ በገቢያችን ላይ ተጽዕኖ ቢኖረውም የጉዳቱን መጠን በአሃዝ መጥቀሱ ግን ብዙም ዋጋ አይኖረውም ብለዋል። ዋናው ነገር ችግሩን ለመፍታት የሚቻልበት መንገድ መሆኑን የጠቀሱት ኃላፊዋ የአገልግሎቱ መስተጓጎል በደንበኞቻችን ላይ ቅሬታን ፈጥረዋል፣ ለቅሬታውም ትኩረት እንሰጣለን ብለዋል። ፍሬህይወት በተቋሙ የሥራ አፈጻጸም ላይ እክል ፈጥረዋል ያሏቸው ሌሎች ችግሮች የኤሌክትሪክ ኃይል መቆራረጥ፣ ለመሰረተ ልማት ማስፋፊያ የሚሆን የመሬት አቅርቦት እጦት፣ የፋይበር መቆረጥ፣ የዋጋ ግሽበትና የውጭ ምንዛሪ እጥረት ናቸው። በተለይም የዓመቱ ትልቁ ተግዳሮት ያሉት የውጭ ምንዛሪ እጥረት በመሰረተ ልማት ማስፋፊያ ሥራዎች ላይ ጫና መፍጠሩን ዋና ሥራ አስፈጻሚዋ ጠቅሰው፣ ችግሩን ለመቅረፍ ከውጭ አበዳሪዎች ጋር የብድር ድርድር መደረጉን ተናግረዋል። የቴሌኮም የውጭ ምንዛሬ ለማግኘት ከውጭ ኩባንያዎች ጋር ፋይናንሲሮች ጋር ማለት ነው ድርድር እያደረግን ነበር። ማኔጅመንቱ በጥሩ ሁኔታ ድርድሩን አጠናቋል ማለት ነው። ይህንን ተከትሎ እንግዲህ ሊያበድሩን ፈቃደኛ የሆኑ በጣም ዝቅተኛ በሆነ ኢንትረስትሬት አግኝተን ድርድሩን አጠናቀናል ማለት ነው። በዚህ በጀት ዓመት ነው እንድናገኘው የፈለግ ነው። ከኛ ኩባንያ ውጭ የሚመለከታቸው የመንግስት አካላት ይሄን ማጽደቅ ስለሚኖርባቸው በዛ ፕሮሰስ ውስጥ እያለፈ ነው ያለው ማለት ነው። ከላይ በተጠቀሱት ተግዳሮቶች የታጀበው የተቋሙ ዓመታዊ የሥራ አፈጻጸም ግን ስኬታማ እንደነበረ ዋና ሥራ አስፈጻሚዋ በሪፖርታቸው ላይ አሳይተዋል። በተገባደደው የበጀት ዓመት የቴሌኮም ደንበኞች ብዛት 78.3 ሚሊዮን መድረሱንና በዚህም ተቋሙ ከዕቅዱ በላይ ማሳካቱን ተናግረዋል። በተጨማሪም ኢትዮ ቴሌኮም በዓመቱ 93.7 ቢሊዮን ብር ገቢ ማመንጨቱንና 21.79 ቢሊዮን ብር የተጣራ ትርፍ ማግኘቱን አስታውቀዋል። ይህ ደግሞ ከአምናው ጋር ሲነጻጸር የ20.9 ከመቶ ብልጫ እንዳለው ዋና ሥራ አስፈጻሚዋ ፍሬሕይወት ታምሩ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ